የሙዚቃ ድምፅ ይለናል ገብረ ክርስቶስ ደስታ። የዛፉ ቅርንጫፍ የበገና ቅኝት ነፋስ ሲያውተረትር የሚጫወትበት እያጨበጨቡ፣ ቅጠሎች በእጃቸው ዜማውን ሲያደምቁ፣ ወፎች ድምፃቸውን እያስረቀረቁ፣ ወንዙ እየተላጋ እየተጋረፈ ሲሄድ እንዳለንጋ ባህር ሲገላበት እየተንጠራራ ባህሩን ሲቧስል መብረቅ ደመናውን ሰንጥቆ ሲወጣ እያስገመገመ ሰማያዊ ሲቆጣ፣ ሙዚቃ ተወልደዋል። ፍጥረት ተሰብስቦ መዝሙር ይዘምራል ይለናል ገብረ ክርስቶስ ደስታ። በጣም ግሩም ነው። አመሰግናለሁ። ዛሬ እንግዲህ የተገናኘ ነው ግሪን ቡክ ወይም አረንጓዴ መጽሐፍ የተሰኘ ነገር አሳትመሃል እና ምንድን ነው ግሪን ቡክ የሚለው ሀሳቡ ምንድን ነው? እስቲ ግሪን ቡክ ሀሳቡ ምንድን ነው? እንደ ገብረ ክርስቶስ መታወሻነት የገብረ ክርስቶስ ግጥም ያለበት የእሱን ግጥሞች ያካተትኩበት እሱንም ለማመስገን በሴም ታይም ግን ኢትዮጵያ ንግድ ባንክ ያለው የኪስ ቡክ ይዘቱን ሳይዙን እና ቀለሙን ተንተርሼ ነው ይህንን ካታሎግ የሰራው እና ለምንድን ነው ሲባል አች ፎዋን አች ሴክ አር ፎመን የሚለውንም ለማስታረቅ ነው። ለምን ስዕልም እየሸጥን እየለብ ያለ ነው። በሴም ታይም መሸጥ ደግሞ ማስተዋወቅም ነው። ሀገርን ማስተዋወቅ ነው። ስነ ጥበብን ማስተዋወቅ ነው። ሀሳብ መሸጥ ነው። ዞሮ ዞሮ እና ምንድን ሁሌ ደግሞ ስል ምንስለው ለግድግዳም ብቻም አይደለም፣ ለኪሳችንም የሆነ ጭረት ሰ ሲያውጥተን ምናነባት ምናያትም ለኪሳችን የምትሆንም አርት ቡክም ታስፈልገናለች በሚል ነው። ይህንን ሀሳብ እየሰራውት ና ሙሉ ለሙሉ አንድ ሜድ ስቱዲዮ ውስጥ የተሰራ የእጅ ስራ ውጤት ነው። አሚን አንድ ሜድ ሲሆን ዋጋውም ጊዜውም ከፍ ይላል እና እነዚህን ካታሎጎች እንግዲህ መቶ ብር ነው የሚሸጣቸው። አንደኛ ስዕሎቻችን ከውዶ እንደ አውሮፓ ስታንዳርድ ከፍ አሉ ለሚለውም ወረድ ብዬ እንግዲህ ሁሉም ቤት ውስጥ ሁሉም ኪስ ውስጥ እችን ካታሎክ ልክ እንደ ባንክ ቡክ ኪስ ውስጥ እንዲያስቀምጠው እሴም ታይም ደግሞ ገብረ ክርስቶስንም እንዲያስበ እሱንም ለማስታወስ የገብረ ክርስቶስ ግጥም እንዳለበት ነግረኸኛል። ግን ምን አይነት ስራዎች ናቸው የተካተቱበት? በጣም ጥሩ። አክቹሊ የገብረ ክርስቶስ ጎልጎታ ስዕሉ በጣም ሁላችንም የሚነካን ስዕል ነው። ታሪኩም የሚገርም ስዕል ነው። ነጭና ጥቁር ጉዳይ የተነሳበት እና አይ ክርስቶስ ጥቁር ነጭ ነው ነው የምንለው ወይስ በደሞ አድኑናል ነው የምንለው ብሎ የሰራው ጎልጎታ ስዕል አለ። እሱን ስዕል ደግሞ እኔ በእኔ ፊሊንግ ቴክኒክ በመላጥ የሳልኩት ስዕል ከሱ ግጥም ጋር አስታክቄ እዚህ መጽሐፍ ውስጥ አካትቻለሁ እና የእኔ ስዕሎች እንግዲህ ሀያ ሁለት አመት የስቱዲዮ ቆይታ ውስጥ እንግዲህ የሰራዋቸውን የተለያዩ ስዕል ስብስቦች ነው። ከሱ ግጥሞች ጋር ስዕል፣ የፎቶግራፊና የውድቀት ስራዎች የሀያ ሁለት አመት ስራዎችን ያካተትኩበት ግሪን አርት ቡክ ነው። ይሄ አረንጓዴ የጥበብ መጽሐፍ ከዚህ በኋላ በየአመቱ በአመታዊ ሁኔታ የሚታተም ነው ወይስ የአንድ ጊዜ እትም ነው የሚሆነው? የአንድ ጊዜ እትም ነው የሚሆነው። ለምን እኔም አንዴ እንደዚሁ የአቡነ ጴጥሮስ እንግዲህ ጻድቅ አቡነ ጴጥሮስ እንግዲህ ኢትዮጵያዊ ሰማዕት ናቸው። እንደገና ደግሞ የሳቸውንም መታወሻ እና የጃጋማ ኬሎን ሰማያዊ አርበኛ እና ምድራዊ አርበኛ በሚል እንደዚሁ ትንሽዬ ካታሎግ አሁን ደግሞ ገብረ ክርስቶስን እንደዚሁ እና በትናንሽ ስብስቤ ውስጥ እነሱ እንግዲህ ለሀገር የሰሩ ነው ላይክ ያስተማሩ ነው ትልልቅ ሰዎችን ለማስታወስ ሞክራለሁ እና ይሄኛው ደብተር እንግዲህ አንዴ የታተመና እንግዲህ ስቱዲዮኑን የሚጎበኝ እነዚህን ካታለጎች ያገኛል። ሌላው ደግሞ ሌላ ጋለሪ እንደዚሁ እነዚህን ካታለጎች በይበልጥ የሚገኝበት ቦታ ነው። ቅድም እንግዲህ ስንጀምር ስትነግረኝ ገብረ ክርስቶስንም በማሰብ የኮቪዱንም ጊዜ ብለህ ጠቅስ አድርገው ነበር እና በጥበብ ስራ ውስጥ የኮቪዱ ጊዜ እንዴት አለፈ ወይም እንዴት እያለፈ ነው? አሁንም ቢሆን ይህ እንግዲህ ቀድሞ የተሰራ የረዥም ጊዜ አረንጓዴ የጥበብ መጽሐፍ ነው። አክቹዋሊ ኤግዚቢሽን ኦልሬዲ እንግዲህ የከፈትኩት ኤግዚቢሽን አለ ኮቪድን ደጋርዲያን የሚለ የውድቀት በተለይ አስራ አራት ና አስራ ሰባተኛው ሴንቸሪ ስራዎች እንጨት ላይ የሰራኋቸው ስራዎች ኤግዚቢሽን አርግ ያለው እና እዛ ውስጥ ያሉ ስራዎች እዚህም መጽሐፍ ላይ ተካትተዋል እና እንግዲህ ለእኔ በዚህ ጊዜ በጸሎትም ነው ነው ምለው ለምን ሲባል እንግዲህ ብዙ ነገሮች እንዳትሻለው፣ ግን አሁን የጽሞና የጸሎት ጊዜ ስለሆነ ከዚህ ችግር ጋርም ተያይዞ ኤግዚቢሽን በሌላ አርት ጋለሪ ጋርዲያን በሚል እንግዲህ ያው በመላእክታት እንጠበቃለን እንግዲህ ለሱም ጸሎት ያስፈልጋል፣ የሚል ኤግዚቢሽን ከፍቻለሁ። እንኳን ደስ አለ። እስቲ ስለሱ ስራ ትንሽ በለኝ። የእንጨት ስራ ነው። ከዚህ ቀደም ከምትሰራው ከኢንስታሌሽን ወይም ደግሞ ይሄ የመቅጠም ስራ ለየት ያለ ነው። ከዛ ደግሞ ወደ መንፈሳዊ ህይወቱም ያደላ ነው እና ከምን አንጻር ወደዛ ተሳብክ? አክቹዋሊ የኔ የምርቃትም ወደዛ ያደላል። እንግዲህ ያው አለማዊ ኑሮ ውስጥ መቼም ያው ትሳብ ያለሽ በተለያየ ነገር እና እኔ የተመረኩት እንግዲህ ያው እንደ ራስ በራስ ማስተማር ይሉታል። እንግዲህ መቶች ሰርፎት መነሻ ራሴን በራሴ ማስተማርም ቢሆን የተመረኩት ግን በውድቀት ግራፊክስ ነው። እንጨት ላይ በመጋጥ በመሳል ከዛ እነሱን ማተም ግን እነዚህን ስራዎች እኔ የአስራ አራተኛ የኢትዮጵያን ትራዲሽናል አርት የቤተክርስቲያን ስዕሎች፣ ይሄ ጎንደሪያን ፔሬድ የሚባሉት ለእኔ ሁል ጊዜ ይደንቁኛል። ያሳሳላቸው፣ የጣታቸው ርዝመት፣ ያናቸው ትልቅነት፣ የፊታቸው ክብነት ሁሉ ይማርከኛል። የቀለም አጠቃቀማቸው እንግዲህ አስራ አራተኛውና አስራ ሰባተኛው ሴንቸሪ ላይ ያላልና እነሱን እንግዲህ እድ ሲፈልግ ጊዜ ሲፈልግ ይጠብቄ እንግዲህ አሁን እዚህ ወቅት ላይ እነሱን ስራዎች አቅርቤያቸዋለሁ። እዚህም ግሪን ቡክ ላይም እነሱ ስራዎች ተካተዋል። እሺ፣ ልኩን እንግዲህ ጊዜህን ሰተህ ስላገኘሁህና ስላወራን በጣም ደስ ብሎኛል። አመሰግናለሁ። መጨመር የምትፈልገው ያልተነሳ ሀሳብ ካለ እንግዲህ ለዚህ ኤግዚቢሽን የተባበሩኝና ለዚህ መጽሄት የተባበሩኝ ቀላም ናው ሰናይ፣ እንደገና ዲሊ ሰአሊና ደግሞ መላኩ በላይን የፈንድቃን ባለቤት ማመስገን እፈልጋለው። ኦፍኮርስ ቢዩኤንም ፕሮግራም እንግዲህ ማመሰግናለን።